እሁድ ጥቅምት 17 ቀን 2017 ዓ.ም ምሽት ጀምሮ በማኅበራዊ ሚዲያ ላይ የተሰራጨው አሰቃቂ ቪዲዮ ሁለት አዳጊ ሴቶች በሁለት ወንዶች የመደፈር ጥቃት ሲደርስባቸው ያሳያል። ይህ የአሜሪካ ድምጽ በተመለከተው 42 ሰከንድ በሚቆየው ቪዲዮ ውስጥ ሁለት አዳጊ ሴቶች በሁለት ወንዶች ሲደፈሩ የሚያሳይ ነው። አንደኛዋ የድፋሪዋን ስም እየጠራች እንዲተዋስት ለምን ይሰማል። አዳጊዎቹም በእፍረትና በመሸማቀቅ አንገታቸውን በጉልበታቸው ውስጥ ቀብረው ይታያሉ። ሌሎች በርካታ ወንዶችም ሁኔታውን በስልካቸው ሲቀርሱ ይታያል። የአሜሪካ ድምጽ ድርጊቱ የተፈጸመው የት እንደሆነ ለማወቅ ባደረገው ማጣራት ድርጊቱ እሁድ መስከረም 7 ቀን 2017 ዓ.ም በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ መከሰቱን ከተጎጂዎቿ አንዷ ከሆነው አዳጊ ቤተሰብ ሰምተዋል። ስሟን የማንገልጻ ታዳጊና የሰባተኛ ክፍል ተማሪ የሆነችው ተጎጂ በዕለቱ ነቀምቴ ከተማ ማረሚያ ቤት ጀርባ ባለ ቦታ በእርሷና በሴት ጓደኛዋ ላይ ጥቃቱ መፈጸሙን ገልጻለች። ጥቃቱም እንዴት እንደተፈጸመባቸው ስታስረዳ መስከረም ሰባት ከትምህርት ቤት ወደ ቤት ሲመለሱ ከዚህ በፊት የሚያውቋቸው ሁለት የባጃጅ ተሽከርካሪ ሹፌሮች ሰላም ካሏቸው በኋላ እነርሱም በአንድ አቅጣጫ እንደሚሄዱ እንደገለጹላቸው ትናገራለች። የአዳጊዋን ድምፅ ለደህንነቷ ስንል ቀይርነዋል። ቤት በኩል እንደምንሄድ ስንጠይቅ እነርሱም በእሱ አቅጣጫ እንደሚሄዱ ሲነግሩን ተሳፈርን። ከዚያ ደን ነገር ያለበት አካባቢ ደረስን። ቦታው ለገ ኢንዱስትሪ ይባላል። ወደዚያ ከወሰዱን ልጆች አንደኛው ለልሳ ይባላል። እሱ አካባቢ ላይ ከብት የሚጠብቁ ጓደኞች አሉት። ከዚያ እሱ ገሜ የሚባል ጓደኛውን ወደ ጫካ እንድንገባ ይነግረዋል። እኔም ቢስል በጉልበት ወደ ጫካው ይዘውን ገቡ። ወዲያው አንድ ፊቱን የማላስታውሰው ትልቅ ሰው ዱላ ይዞ ልብሳችንን አስወለቀን። ከዚያ ይህ ሁሉ ሲደርስብን ሌሎች ደግሞ ቪዲዮ ይቀርጹ ነበር። የሰባተኛ ክፍል ተማሪ መሆኑን የገለጸችው ይህ ታዳጊ ሴት ልጅ ጥቃቱ በሚደርስባቸው ጊዜ ቢያንስ ወደ አስር የሚገመቱ ሰዎች እንደነበሩ ገልጻ፣ ይዟቸው የመጡት ሁለቱ የባለ ሶስት እግር ተሽከርካሪ ባጃጅ ሹፌሮች የመድፈሩን ጥቃት ሲያደርሱባቸው፣ የተቀሩት ድርጊቱን በተንቀሳቃሽ ስልካቸው ይቀርሱ እንደነበረ ተናግራለች። በዚህ በደረሰባት ድርጊት መሸማቀቅ የተነሳ ትምህርቷንም ለማቋረጥ መገደዷን ትናገራለች። በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች። ትምህርቴንም በዚህ ውትቻለሁ። በዚህ ጥቃት ከደረሰባቸው ለሴት ልጆች ሶስተኛ ልጃቸው መሆኗን የአዳጊዋ እናት ለአሜሪካ ድምፅ ተናግረዋል። መጀመሪያ እንደሰማሁ ልጄን የጥቃት ደርሶብሻል ወይ ብዬ አባብዬ ጠይቅያት ነበር አልናገራለች። በህግም እንጠይቃለን ብላትም አሻፈረኝ አለች። ከዚያ ጓደኞቿ የተቀረጸውን ቪዲዮ አይተው ነገሩኝ። ከዚያም ዝም ብዬ ቁጭ እንዳለልና እንዳመለክት ነገሩኝ። ከዚያ በኋላ ጤና ጣቢያ ወስጄ አስመረመርኳትና ውጤቱን ይዤ ዜሮ አምስት ፖሊስ ጣቢያ አስገባሁ። ይሄ ከሆነ ይኸው አሁን አንድ ወር ሙልቶታል። በጉልበት ስራ እንደሚተዳደሩ የገለጹት እናት በደረሰው ጥቃት ክፉኛ እንዳዘኑ ይናገራሉ። ልቤ በጣም ነው ያዘነው። አሁን ጧትና ማታ አለቅሳለሁ። ልጄን በየሰው ቤት ተመላልሼ እየሰራሁ ነው ያሳደኳት። እኔ እየኖርኩበት ያለሁት እጣ ፈንታ እንዳይደርሳት ስባዝን ልጄ እንደዚህ አይነት ሁኔታ ላይ ወደቀች። አዝኛለሁ። በዚያ ላይ ትምህርቷንም ለመቀጠል አልቻለችም። መጀመሪያ ስትሄድ ልጆች አፌዙባት። ከዚያ አባብዬ ከሁለት ቀን በኋላ ስልካት አሁንም ተሰብስበው ይስቁብኛል ስላለች ቤት ነች። በሚቀጥለው አመት ሌላ ዘመድ ቤት ልክያት ለማስተማር እሞክራለሁ። የነቀምቴ ከተማ ሴቶችና ህጻናት ጽህፈት ቤት የሕግ ባለሙያ ወይዘሮ ሸዋ የዲዳም ቪዲዮው በማኅበራዊ ሚዲያ በስፋት መጋራቱን ተከትሎ መስማታቸውን ለአሜሪካ ድምፅ ተናግረዋል። በዚህ ሳምንት ማኅበራዊ መገናኛ ብዙሃን ላይ በብዛት መጋራቱን ተከትሎ ነበር እኛም የሰማ ነው። ወዲያውኑ ወደ ወረዳ አንድ ፖሊስ በአካል ሄጄ ጠየቅኩ። እነርሱም ተጎጂዎች መጥተው አቤት ብለው እንደነበርና በኋላ እንዳልተመለሱ ገለጹልን። አቤቱታው መስከረም ሃያ ፖሊስ ጣቢያ እንደደረሰና ድርጊቱ ደግሞ መስከረም ሰባት መፈጸሙን ያወቅ ነው። ይህን ተከትሎም በድርጊቱ ተሳታፊ ናቸው የተባሉት በህግ ቁጥጥር መዋላቸውንም ወይዘሮ ሸዋዬ ተናግረዋል። ወዲያውኑ ነው ተጠርጣሪዎቹ በቁጥጥር ስር እንዲውሉ የተደረገው። ድርጊቱን የፈጸሙት በተንቀሳቃሽ ስልክ ቀርጸው በማህበራዊ መገናኛ ብዙሃን አሰራጭተዋል የተባሉትን ጨምሮ ስድስት ሰዎች በቁጥጥር ስር ውለዋል። የመድፈር ጥቃቱን ፈጽመዋል ከተባሉት አንደኛው ወንድ ልጅ በመፈለግ ላይ ነው። በቁጥጥር የዋሉትም ፍርድ ቤት ቀርበው ፖሊስ ምርመራ እያጣራባቸው ነው። ድርጊቱ ልብ የሚሰብር ነው ሲሉ የገለጹት ወይዘሮ ሸዋዬ ትምህርቷን ያቋረጠችው ሴት ልጅ ወደ ትምህርት ገበታዋ እንድትመለስ እየሰራንን ይላሉ። ቪዲዮ ይህን ቪዲዮ ቀርጸው በዚህ መልክ ያጋሩት ሁሉም እናትና ሴት ልጅ እህት አሏቸው። ይህ ሲሆን በጣም ልብ የሚሰብር ነገር ነው። እኔ የሴት ልጅ እናት ነኝ፣ በጣም አዝኛለሁ። አዳጊዋ ትምህርቷን እንዳታቋርጥ ወላጆቿ ወደ ሌላ ትምህርት ቤት አዛውረው እንዲያስተምሯት ጠይቀናቸዋል። ተጎጂዋ አብሯት ጥቃት የደረሰባት ሌላኛው ሴት ልጅ በከተማው እንደሌለች ለሌለች አክላ ስትገልጽ ለደረሰባት ጥቃት ፍትህ እንድትሰጣትም ጉዳዩዋን በፍርድ ቤት እየተከታተለች እንደሆነች ለአሜሪካ ድምጽ ገልጻለች። የተጎጂዋ እናትም የመንግስት የጸጥታ ኃይሎች የወንጀሉ ፈጻሚዎችን በቁጥጥር ማዋልን አመስግነው፣ ነገር ግን አሁንም በልጃቸው ላይ ጥቃት አድርሷል ያሉት ሁለተኛ ተጠርጣሪ ላይ ክትትል እንዲደረግና በቁጥጥር ውሎ ፍርድ ቤት እንዲቀርብ ተማጽነዋል። ቪኦኤ ስለዚህ ድርጊት ከምስራቅ ወለጋ ዞንና ከነቀምቴ ከተማ የፀጥታ መዋቅሮች ተጨማሪ መረጃ ለማግኘት ለቀናት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ